i don't want no ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል። የደንገረመው መሰናዶውን በመምራት ኤልያስ አስማረ፣ በቅንብሩ ጽዮን ግርማ፣ በአርቶቱ ከአሁን ሰዓት ጀምሮ አብረናቸው እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የከፍተኛ ትምህርት ተቋማትን ለመቀላቀል ሕልም ያላቸው ትውልድ ኢትዮጵያውያንን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስም ከ150 በላይ ተማሪዎችን በአስፈላጊ ምክሮች ና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዛ አገልግሎት የተመሰረተው የከፍተኛ ትምህርት እድል ውጣ ውረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። ሀብታሙ ስዩም በእንግሊዝኛው ኤልመንተርስ የተሰኘውን መርሃ ግብር መስራቾች ና ተጠቃሚዎች ለውይይት ጋብዟል። ወደ ውይይቱ ነው የምናልፈው እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁን ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮችስተር ቶኮኒ የተመረኩት በአሁኑ ሰዓት ደግሞ ማስተር ሴን እየሰራ ያገኛለው። ወደፊት ጎሌ ወ ሜዲካል ስኩል የሚሄድ ማሳለ አንቲ ተመስገን ይባላለሁ። ሊ ውስጥ የኢቦርድ አባል ነኝ። ከጀመርኩ ሶስት አመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ ይሰራለው እና ማስተር ሲን በህዝብ ፕሮሞሽን ማኔጅመንት ተመሪያለሁ። ሰላም ኤሎን አስመረም ይባላለሁ። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂና ባዮኬሚስትሪ ተማሪ ነኝ። አዲያ ዩኒቨርሲቲ በ2022 ተመራቂ ነበር። ከሃይ ስኩል የኢያሊ መንቲ ነበርኩኝ። በአሁኑም ዓመት መልሽ ብትር አርጋለሁ። ይህንን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ? ሊን የጀመር ነው ላይ ነበረ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመር ነው። ግን ከዛ በፊት እኔና አራት አምስት ጓደኞች ሆነ የጀመር ነው ፕሮግራሙን። ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች። ኮሌጅ የገባን በኋላ ኢንዲቪዥዋሊ መጽሐፍ እንዳለባቸው፣ ስኮላርሽፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ ፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው፣ የተወሰነ ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመር ነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ ያደረገ ብዙ ሎካል ስንነግራቸው፣ ኤቨሪበዲ ዎዝ ሃፒ ኤንድ ኢንተረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም። በዛ ሰዓት እንደዛ ሲሆን፣ ለምን እንደዚህ ከሆነ ለምን አንቀጥልም ይሄንን ፕሮግራም፣ ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኒህ ብለህ ነበር የጀመርነው። አሁን ከዛ ጀምረ ነው ስንተኛ ዓመታችን ወደ አራተኛ ዓመታችን እንገኛለን። የጀመርበት ምክንያትም ቢካዝ ሁላችንም የመጀመር ፈርስ ጀንሬሽን ስቱደንቶች ነን። እኔም የመጣሁት እዚህ ሃይ ስኩል ነበረ እና ሃይ ስኩል ትራንዚሽን በጣም ይከብዳል። ዋን ላንጉጅ ባሬር አለ፣ ካልቸራል ሻክ አለ፣ አካዳሚክ ላይ ራሱ ትራንዚሽን በጣም የተለየ ነው ከኢትዮጵያ። ስለዚህ እሱን ስሙዝ አስ ፖሲብል ለማድረግ ነበር ሀሳባችን። በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬትና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ወረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ ወደ አንችል መለስ። ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት ንጀምር የሚለውን ነገር አለማወቅ ነው። ምክንያቱም መጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ኬት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። ሰው እነዚህ እነዚህ ነገሮች ኬት ጀምር፣ የት ላድርገው የሚለው ቻሌንጅንግ ይሆናል። አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ከሃይ ስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና አስራ ሁለተኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት ሞክረው። እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን እኛ ለእኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረፈሽ? በምን ደረጃ ተጠቃሚ ሆንሽ? በብዙ ተጠቃሚ ያለውን ለኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምታወቀው ሃይ ስኩል ከመግባት በፊት እሱ ነው ኢንቫይት አርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማቺንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አንላይን የምታደርገው ሰው ነው አብረ ምትምን የምመደበው ከአመንቲ ጋር ተመሳሳይ ሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች። በጣም ከሚከብዳቸው ከሚከብዱት ነገር ስለ አስራሁለተኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው አስተያየት የሚሰጠኝ ሰው ላይኖር ይችላል የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴም በመጽሐፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሑፍ ይጠይቃል። በእሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች መንቲ። ሌላ ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ረዝሜ ኤዲት ማድረግ እንደሚቻል በጣም ረቶኛል። ሶስተኛ ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በአስራተኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ የነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደሚችል እና ረዝሜን እንዴት እንደማዘጋጅ በጣም ረቶኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል። ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጽሐፍ ወይም ረዚሜን ማስተካከል የደተኛል ብዬ ማሰቡ ሳልነበረም እና አንድ መድር መጨመር እንፈልገው ደግሞ የሚያስፈራም ጊዜ ነው። ፊቸርህ የት እንደመማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታቀበት ጊዜ ነው። የዛን ጊዜ አብሮ ቆሙ አይ ትችላለህ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫልዩብል ነው በዛን ሰዓት። አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናቸዋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ችላለ። አባት ፈተናዎች እና ተግዳሮቶች ምን ነበሩ? አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራሳችን ታይም ኮሚትመንት ያስፈልጋል እሱን ታይም ከኑሯችን እስከ ሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ። አመቲም ስኩል ነበረች ነው ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ። ግን ፕሮግራሙ ስገቡ በኋላ ይህንን ግናደርጉ ስንላቸው

ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ኦፍ ጋይደንስ አለማወቃቸው አንዱ ሱ ነው ችግር ብዬ የማስበው አክቲቭ አይሆንም። ይ ኢምፖርታንስ ኦፍ ላይክ ቻሌንጂንግ ካስ ለምን የምወስደው ቀላል ካስ እያለ ብለው ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባረጉ ጊዜ ወደ ኮሌጅ ቻንስ ናቸው በጣም ያቀልላቸዋል። ዩዋ ጎላችን እኛ ላይክ ተማሪዎችን የሚችሉት ደረጃ ላይ እንደርሱ ነው ከአፕሮች ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አርገው ሌሎች ቻለንጅ መጠቱ ኦቨርካም አርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻለንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦልሬዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ላይ ያንን አለማወቅ በኢምፖርታንስ ሜንቶርሽፕ አንዱ ችግር ነው ብዬ አስባለሁ። በራሳችሁ ተነሳሽነት እዚህ ያደርሳችሁታል። በርካታ ወጣቶችን ለመደገፍና ለማገዝ ችላችኋል። እድሜውን እንዲረዝም ውጤቱም ደግሞ የተበራከተ እንዲሆን በምን ሁኔታ ነው? ትውልደ ኢትዮጵያውያንም ኤርትራውያንም፣ ሌሎች ማህበረሰቦች እናንተ ሊያግዟቸው የሚችሉ አሁን እናም ፕራፌት ለመሆን ፕሮሰስ ላይ ምክንያቱም ሰፋ አድገን ስለሆነ የምናስበው አንድ እንዲቆም ስለማንፈልግ የተለያዩ ሰዎች የተለያዩ ቦታ ላይ ያሉ እኛን ስፖርት ሊያደርጉ ነው የሚችሉ በተለያየ እውቀት ያላቸው እንዲያግዙን እንፈልጋለን። ሌላው ወላጆችን እኛም እነሱም እንዴት ነው እኛም ወርክሾፖችን ለእነሱ በማዘጋጀት እነሱም ደግሞ በተለያየ እውቀት ካላቸው ይሄ ነገር ይረዳቸዋል የሚሉትን ምክንያቱም ወደፊት ብዙ ብዙ ፕላን አለን፣ ፈንድሬዚንግ ለማዘጋጀት ፕላን አለን ለማስቀጠል ማለት ነው። ስለዚህ ይህንን ነገር እኔ ያደርጋለሁ ለሚሉን ሰዎች በጣም ኦፕን ለማውራት እንደዚህ እንደዚህ ምክንያቱም አንዳንዴ ዋን ቱ ዋን ስናቃቸው እና ምን ማድረግ ትችላላችሁ ብለን ስናቅ ይህን ዚጋ በዚህ ጋር ብታግዙን የምንለው ነገር ይኖራል እና አሁን እንዴት ነው እያንዳንዱ ሊስት ለማድረግ ባንችልም ግን ሄልፕ እንፈልጋለን፣ ማስቀጠል እንፈልጋለን፣ ብዙ ልጆችን መድረስ እንፈልጋለን። አሁን ዲኤምቪ ውስጥ ቤዝድ ብንሆንም እስ ብራደር ነው ላይክ ቨርቹዋል ስለሆነ የምናደርገው ከተለያየ ስቴት ያሉ ተማሪዎች፣ ከተለያየ ስቴት ያሉ ሜንቶሮች መሳተፍ የሚችሉበት ፕሮግራም ስለሆነ ለማስፋት ስለሆነ ሀሳባችን ወላጆችን ኮኦርዲኔት በማድረግ በፋይናንሻል ዙሪያ ለማድረግ እንዲያግዙን እንፈልጋለን። ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመልሰች ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ፣ እንድት ያደረገች ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ይህም ማደርጉ ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም፣ በጣም ብዙ ሰው ነው በእኔ ትምህርት ዩኒቨርስቲ ያደረገው ኤጅኬንትን እና እንደ ግዴታም ብዬ ነው የማስበው። ዩኒቨርስቲ የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደ ኋላ ሳስባቸው አንዳንድ የምሰጣቸውን ምክር በዛም ቦታ ሆኚ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትን ብዬ የማስበው ነገሮች ለካሁን ይህን ያህል ትልቅ አልነበሩ እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ፣ ይህንን ሰጀስ ባረግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል። አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይ ኖረኝ ይችላል። በማገኛቸው ጊዜ ሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል። በተቻለኝ መጠን እልካለሁ እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ፣ ያም በጣም ኢንስፓይር ያደርገኛል። ይሄ አሁን የጀመራችሁት የእኛ ለእኛ ሜንተርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ። ሀሳባችን ወደፊት በጣም ብዙ ተማሪዎችን በጋጥ አስ ዩስ ናጅስ ዲኤንቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌብልም ወርደን እነሱንም ረጠን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሞዘስፋስፍ እንዲሆንላቸው ነው ሀሳባችን። ከዛ ደግሞ እንደ ኤሎን ኮሌጅ ከገቡ በኋላም ሀሳባችን እነሱንም ኬፕ አፕ አርገን ከነሱ ጋር እንዴት ትራንዚሽን እንዴት እንደሆነ ከኮሌጅ ኤክስፒሪየንስ ተጠቅመን ከኛ ለእነሱም ሼር አድርገን እንዴት የኮሌጅ ሲስተሙን ናቪጌት አድርገው ኮሌጅ ከገቡ በኋላ አካዳሚ ኮርስ በጣም ቻለንጅ ነው። ስፔሻሊ እንደ ፕራይቬት ስኩልስ ከገቡ በኋላ ስለሚከብዳቸው እንዴት እዛ ገብተው ኦቨርካም ቻ የሚያጋጥሟቸውን እንዴት ኦቨርካም ማድረግ እንደሚችሉ የመረት ሀሳብ አለ። እኔ ትልቁ ምለው እኔ እናንተን በተገናኝበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆቼ እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፍ አለ። ስለዚህ ሌላ ኮላብሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ከነክሽን መፍጠር እንፈልጋለን። ስለዚህ ፕሪያንስ ተማሪዎቹን ብቻ ሳይሆን አልፈን ደግሞ ወላጆች እንዴት ማድረግ እንችላለን። ለኛ ክፍል ተማሪ ያለኝ ግን እንዴት ነው ጋይድ ማድረግ የምችለው የሚሉትን ብዙ ሰዎች አቁምና ፎር ኢች ግሬድ አማንም እንዳለው ከሚድል ስኩል ጀምረን ምን ማድረግ እንችላለን ምን ማድረግ አለብን የሚለውን ወላጆቻቸው ኩፕ ለማድረግ ምክንያቱም ብዙ ጊዜ እውቀት ነው አይደለ? ከእውቀት ተነስተን ነው አንድን ነገር ስናውቅ ለማድረግ ቀላል ይሆንልናል። ከእኛም ስህተት በመማር እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን። በጣም አመሰግናለሁ። አማንኤል አመንቲና ኤሎን እኛ ለእኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን፣ ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካሙን ይግጠማችሁ፣ በርቱ። gallam shgitou amma king more galan kana gamle too a tayni more saragna mal sa ngamoro yerara le becachi wala ijesh mora yezora shorobotni ala europa europa europa ni atme king more galan na beli shate. I'm gonna go Somebody say kilo. i kilo. like Europa, Europa, Europa, you France, አቅርቦት አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው። በዚህ የስራ ሂደት ውስጥ በዋናነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎቻቸው ሀገራቸውን ሳይለቁ ለሌላ ሀገራት ድርጅቶች ክህሎታቸውን እንዲሰጡ ማስችሏል። ይህ አሰራር ታዲያ ኢትዮጵያ ውስጥ እንዲስፋፋ ጥረት እያደረገ ስላለ ተቋም ሀብታሙ ስዩም ቀጣዩን ዘገባ አሰናቷል። የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የሥራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል። ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው፣ ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርን ብቻ ሲሆን ኢኮኖሚዋን የቀየረችው ህንድ ቻይና ደግሞ በማኒፋክቸሪንግ ነ በአለም ሁለተኛ ግዙፍ ኢኮኖሚ ያላት በአለም ቻይና ነች ስራ መፍጠሩን ብቻ ሳይሆን ሙሉ የአገርን ኢኮኖሚ ቀይረዋል የሰማችሁት ታዲዮስ ተፈራን ነው ታዲዮስ በተለይ በቴክኖሎጂው መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የሥራ ምዕራፍ እንደከፈተ የተነገረለት ማኅበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል። የኢንተርኔት ስፒዱ ሃምሳ ስድስት ኪሎ ቢት ፐርሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር። ተረቱን ብቻ ሳይሆን መብራት ግን፣ እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል። የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥረዋል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀምረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የስራ ግንኙነት እንዲ እንዲፈጥሩ አስችለዋል። በደንበኞቹ አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሆና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች። በጣም ጠቀሜታ አለው። ምክንያቱም እኛ እናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክሌት ግን ውጭ ሀገር ነው ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምችል ሚዲያ ያስተምርሃል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም በጣም እድል ይሰጥሃል። ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሴል ሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰል ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል። ድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ እየተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም አለም ላይ ያለ ቻሌንጅ፣ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ኮንሰንስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ሁ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ፣ ያው ከውጭ ምዛርም ጋር ተይዞ የባንክ ብድር የቤት የመኪና አይነት እድሎች ይመቻቻል፣ እድሎችን ይፈጥራል። ምስል የስራ ግንኙነቶችን የሚፈጥሩ አስራ ሁለት ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያውያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታው ይናገራል። በእኛ በአስራ ሁለታችን መካከል ሁለት ሶስት ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ። በፍሪላንሰር ምናምን የሚባሉ በቃ ያን ሁሉ ሲደመር ሀምሳ ሺህ ሰው ያስተናግዳል። ዘንድሮ ይሄ ሴክተር በእኛ ባደረግነው ጥናት ነው አሶሴሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። ሁለት ሺህ ሰላሳ በፈረንጆች ለምሳሌ ወደ አንድ ሚሊዮን ስራ መፍጠር የሚችል ሴክተር ነው እንግዲህ እነዚህ ነገሮች ከተሳኩልን። ዩ ኤስ ውስጥ መጆርቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80 ፐርሰንቱ ዩስ ይሆናል። ወደ 15 ፐርሰንት በላይ ዩሮፕ ይሆናል። ከ5 ፐርሰንት በታች ህንድ ይሆናል። የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ እድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በዓመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል። አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ ሁለት መቶ ሰራተኞች ለዛሬ ሁለት ሳምንት አዘጋጁልን ቢለን፣ የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግ ነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም፣ ከባንክ ፍቃድ ከማውጣቱ ጀምሮ ለሴ ባንኩ ፍቃድ ነገ ጠዋት ተሰጠን፣ ነገ ጠዋት እቃው ተገዝቶ በኢትዮጵያን ኤርላይንስ አዲስ አበባ ኤርፖርት ገብቶ ከስተምስ ይዞት ከስተምስ ደግሞ በንጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። ሶስት ሳምንት፣ አራት ሳምንት፣ አምስት ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ ሁለት መቶ ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ እችላለሁ ብዬ ኢሚዲየት ያደርጋሉ። አሁን ግን ሁለት ሳምንት ሲሉን አይ እሱን አንችልም ዕቃው እጃችን ላይ የለም ስድስት ሳምንት ወይ ሰባት ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ። ላለፉት ሶስት ዓመታት በውጭ ሥራ አቅርቦት አሰራር የመጡ ሥራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የሥራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል። ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው ምንም አይነት ስህተት ሲፈጠር አሁን ላይ ባለ ነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። በኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንድ ከተለመደ እዚህ ያንን መልሶ ለማስተካከል ስለሚቀጥ ሰራተኛውንም የፍቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አደጉ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት፣ የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይ ብድር የማመቻቸትን ልክ እንደማኑፋክቸሪንግ ይሄ ካፒታል የሚጠይቅ አይደለም በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል እዚህ በጣም ጥሩ ይሆናል። የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ አስራ ዘጠኝ ሰማኒያ ዘጠኝ ዓመተ ምህረት የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በዕውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ላብነት በቴክኖሎጂ የስራ ቅጥር ዘርፍ ስመ ጥር የሆነው የቀድሞ አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ ሦስት መቶ ሺህ ያክል የሥራ መደቦችን በየዓመቱ ከግዛቷ ውጪ በሚገኙ ሠራተኞች እንደምታሰር ያስረዳል። በዚህ የሥራ ግንኙነት ውስጥ በመላው ዓለም ውስጥ ለሥራ የበቁ ሰዎችን ቁጥር በአስር ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየዓመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው። ከአሳሳቢው የሥራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋግርናቸው ናቸው ወጣቶችና ባለሙያዎች አጽንዖት ሰጥተዋል። Let's take it slowly. You're the reason I'm still going. Take a breath, it feels good, don't it? Trying to see the things you Darling, told me I miss the days you up to say goodbye. Wait before the flashing. አድማጮቻችን አብሯችሁን ስለሆናችሁ አብዝተን እናመሰግናለን የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል በንጋው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያ ማሀሪክ ላይ ለጋቢና ቪ እያላችሁ አድርሱን ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን ሰላም ጤና ስጥልን መልካም የእሁድ ምሽት Cause I ever gonna feel at home. I'm sorry for baby I had it. Cause enough. we found love, baby come closer Don't need to waste no time We want the same vibes. used to on me Give me a different vibe, yeah Keep the faith, let's take it slowly You're the reason I'm still going Take a breath, it feels good do me Try and see the things you told me